አስረኛው የኢህአደግ ጉባኤ አቶ ኃይለማርያም ደሳለኝን ሊቀመንበር አቶ ደመቀ መኮንንን ምክትል ሊቀመንበር አድርጎ መርጦ ተጠናቋል። ለመሆኑ ይህ የጉባኤው አጀንዳዎችና ውሳኔዎቹ ለሀገሪቱ አንገብጋቢ ጉዳዮች ምላሽ በመስጠት ምን ፋይዳ ምን ጥቅም ይኖራቸው ይሆን? አቶ ሰይፈ ሀይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር በጉባኤው የትኩረት ጭብጦች ይዘትና ፋይዳ ላይ ሙያዊ ትንታኔ ያቀርባል ይጠብቃሉ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የቃለ ምልልሱን የመጀመሪያ ክፍል እንሆ አስረኛው የኢህአዴግ ድርጅታዊ ጉባኤ በዛሬው ዕለት ሲጠናቀቅ አቶ ኃይለማርያም ደሳለኝን በድጋሚ የኢህአዴግ ሊቀመንበር አድርጎ መርጧል። አቶ ደመቀ መኮንንን ደግሞ በምክትል ሊቀመንበርነት መርጧል። አቶ ኃይለማርያም ጉባኤው የኢህአዴግ የመጨረሻ አመራር አካል ነው ሲሉ በጉባኤው የሚወሰዱ ውሳኔዎችና እርምጃዎች ለገዢው ፓርቲ ቀጣይ እቅዶች ወሳኝ መሆናቸውን ተናግረዋል። እስኪ የጉባኤውን ሚና በማስረዳት ይጀምሩ። ምን ፋይዳ አለው ይሄ አስረኛ ጊዜ የተደረገ የኢህአዴግ ድርጅታዊ ጉባኤ? ምንድን ነው ጥቅሙ? ልክ ጠቅላይ ሚኒስትሩ እንደተናገሩት በእኔ እምነትም ጉባኤ በየትኛውም የፖለቲካ ድርጅት ከፍተኛው የስልጣን ሰጪ አካል ስለሆነ በጉባኤው ተራ አጀንዳዎችን እንዲያዙ አይጠበቅም። ይልቁንስ ትላላቅ የፖሊሲ የስትራቴጂ እንዲሁም የፕሮግራሙም ጭምር አስፈላጊ ከሆነ የድርጅቱ ፕሮግራምም ጭምር ታላላቅ የፍልስፍና ጥያቄዎችንም አንስቶ የሚወያይ የድርጅቱ አካል እንደመሆኑ መጠን ከፍተኛ ክብደት ያለው ተቋም ነው ብሎ መውሰድ ይቻላል። ስለዚህ በዚህ ነገር የተናገሩት ትክክለኛ ነው። ነገር ግን ያን ይበሉ እንጂ በተግባር ያየነው በተቃራኒው ሆኖ ነው ያገኘሁት። በግሌ ሲገመግመው ትላልቅ የፍልስፍና የፕሮግራም፣ የአሰራር፣ የፖሊሲ፣ የስትራቴጂ አጀንዳዎችን ቀርጦ ከመወያየት ይልቅ በአብዛኛው የተጠመደው በውስጠ ፓርቲ አንዳንድ የአመራር ስነምግባር አለፍ ቢልም ችግሮች ያሏቸው ቃል በቃል ለመጠቀም ዋነኛው አጀንዳው የነበረው የልማታዊ ሰራዊት ግንባታ የሚል አቅጣጫ በውል ያልተሄደበት መሆኑን ነው ያሰመሩበት። ሌላው የህዝብ ጥያቄ ተብሎ ሊወሰድ የሚችል ከሆነ ደግሞ የመልካም አስተዳደር ችግር ነው ያሉት። ይሄ የተለመደ ነው። ከዘጠነኛ ድርጅታዊ ጉባኤም ተነስተው የነበሩ አቅጣጫዎች ናቸው። ግን መሰረታዊ ይዘታቸው ስናይም ግን ዋና ዋና አገራዊና ህዝባዊ ጥያቄዎችን የዳሰሰ ጉባኤ ሆኖ አላገኘሁትም። አገርን ህዝብን ከመልካም አስተዳደር የሚል ጉዳይ ውጭ ሌሎች ጉዳዮችን የፖለቲካ የኢኮኖሚ ጉዳዮችን በምርጫም በተለያዩ የፖለቲካ ፓርቲዎችን ሲነሱ የነበሩ አንገብጋቢ ጉዳዮችን በህዝቡም ሲነሱ የነበሩ ጉዳዮችን አንስቶ እንደገና ከመወያየት ይል በአብዛኛው በጣም በእኔ ግምገማ ተራ ሊባሉ የሚችሉ የውስጥ የፓርቲው የቤት ስራ ጉዳይ ተብለው ሊወስድ የሚችሉ ማጠንጠኛው ማድረጉ፣ ከዛ በላይ ደግሞ የማን ወደ ላይ ይምጣ ማን ወደ ታች ይውረድ በሚሉ የውስጥ ፓርቲ ጉዳዮችን ተጠምዶ ነው ያለፈው ጉባኤው፣ እና ተገማችም ነበረ። በእኔ እምነት እዛ ውጭ ሌላ መንገድ ተይዞ ሊሄድ የሚችል አልነበረም። መልካም የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ወሳኝ አመራር አካል ነው ማለታቸው ልክ ነው። ጉባኤው ትልቅ ፋይዳ ሊኖረው ይገባል። ነገር ግን ያን የሚጠበቅ ስራ አላከናወነም ነው ባጭሩ የሚሉን አቶ ሰይፈ ትክክል። ዘለቅ ብለን እንገባለን። እነህ እንዲያደርግ የሚጠበቁና ያደረጋቸውን በንጽጽር እንመለከታለን። በፖለቲካው በኩል የብዙዎች ጥያቄ የሚነሳበት በሀገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፖለቲካ ድርጅቶች ጭምር ጥያቄዎች የሚነሳበትን አቶ ኃይለማርያም ከተቃዋሚዎች ጋር አብሮ መስራት ጉባኤው በቀጣይ ከሚያካሄዳቸው ስራዎች አንዱ እንደሆነ በጥሪ መልክ ያቀረቡትን እንስማና ወደ ትንተናው እንመለሳለን። በምርጫ ሁለት ሺ ሰባት አምስተኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋር ተባብሮ በሚያስማሙን ጉዳዮች አብረን ለመስራት በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሬን ለማቅረብ እፈልጋለሁ። እንደ ተከታተሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድርጅታቸው በሰላማዊና በህጋዊ መንገድ የሚንቀሳቀሱ ተቃዋሚዎች በፈቀዳችሁት ልክ ለመስራት ወስነናል ነው የሚለው። መጀመሪያ ምን ማለት ነው ይሄ? አያይዘውም ደግሞ ይሄ ወስነናል የሚለው አነጋገር አዲስ አቅጣጫ ነው። ከዚህ ቀደም አልነበረም። ተቃዋሚዎች ከሚያነሷቸው ጥያቄዎች ጋር እናዛምዳለን። ንግግራቸውን ይገምግሙ። ያው ደግሞ ደጋግሞ እንደዚህ አይነት ጥሪ ማቅረባቸው እንደ አገር መሪም እንደ ፓርቲ መሪም ተገቢ ነው። መደጋገም አለባቸው። እንደዚህ አይነት ጥሪዎችም ተቃዋሚ ፓርቲዎች ብቻ ሳይሆን ለመላው የተለያዩ የሕብረተሰቦች ክፍሎች በዚህ አንጻር ካየነው ጥሩ ነው። ጥሪ ለማንም የማይጎዳም ነገር ግን አዲስ ጥሪም አይደለም፣ አዲስ ውሳኔም አይደለም። ሁሌም መድረኮች በተፈጠሩ ጊዜ ጠቅላይ ሚኒስትር ይሁን ሌሎች የመንግስት ኃላፊዎች የፓርቲ ኃላፊዎችም ቢሆንም ተደጋጋሚ ቶን ባለው መልክ በሚመስሉ ተመሳሳይ ቃላትን በመጠቀም ለረዥም ጊዜ ሲናገሩት የነበሩት ነው። አሁንም ያን ነው የደገሙት። ስለዚህ አዲስ ውሳኔም አይደለም አዲስ ጥሪም አይደለም። በምርጫ ድል ወቅት እንደዛ ይናገራሉ። በሌሎች ታላላቅ አገራዊ መድረኮችም ደግሞ ይሄ ምናልባት በፓርቲው ዲፕሎማቲክ ፋይዳ ያስገኝልኛል የሚል እምነት ስላለው ይመስለኛል። መልካም ምናልባትም እርስዎ አሁን ከሚያቀርቡት የተጠጋ በተቃዋሚ ፓርቲ መሪዎች በኩል እንዲያውም ለፕሮፓጋንዳ ፍጆታ ብቻ የተደረገ ነው የሚል ትችት ቀርበዋል ጉባኤው በተካሄደበት በዚያው በመቀሌ የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንድም ገብረስላሴ ያሉትን እንስማ ና አሁንም ወደ ትንተናው እንመለሳለን ኢህአዴግ እንደዚህ አይነት መግለጫ መስጠት አዲስ አይደለም በ ሁለት ሺህ ሁለት አቶ መለስ ዜናውም የተናገሩት ነው። በ2007 አቶ ሀይሌ ማርያም ደሳለኝም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘ ነው። ለምንድ እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመደበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም። አቶ አንዶም ገብረ ስላሴ እንደሰሟቸው ኢህአዴግ በአመለካከቱም በአቋሙም ተቃዋሚን በጠላትነት የሚፈርጅ ስለሆነ ከዚህ ቀደምም አልታየም፣ አሁንም ተስፋ እናደርግም ነው የሚሉት። ባጭሩ ምን ይላሉ? በድምዳሜው ላይ ሙሉ ለሙሉ ለመውሰድ እቸገራለሁ። ምክንያቱ ተቃዋሚዎችም ያንን ንግግሮችን እየተከታተሉ ተመሳሳይ አይነት የፍረጃ አካሄድ ሲከተሉ እናደምጣለን ና ሚዛን ለመጠበቅ ያህል ተስፋ ስለ መጪው ጊዜ ተስፋም መያዝ ተስፋም መቁረጥም በሂደት የሚፈተሽ ጊዜ የሚያሳየን ነው የሚሆነው። ዞሮ ዞሮ ግን በአቶ አምዶም ጭብጥ ግን የምስማማው አንድ ነጥብ አለ። የተደጋገመ ንግግር ነው፣ አዲስ ውሳኔ አይደለም። ስለዚህ አዲስ ነገር ይዞ ስለመምጣቱ ማረጋገጫ የሚሆን አቅጣጫዎቹን አልጠቆሙም። በዚህ በዚህ መድረኮችን እንደዚህ እንደዚህ በማድረግ ይሄን ይሄን ይሄን ርዕሰ ጉዳይ ላይ እንጋብዛቸዋለን። እንደዚህ አይነት ውሳኔዎችን ከወሰናችሁ ደግሞ እኛ እንቀበለዋለን በጸጋ የሚል አይነት ተስፋ ፈጪ የሆነ ፍንጭ አለማሳየታቸው አዲስ ነገር ላንጠብቅ፣ ልንጠራጠር ያስገድደናል። ለምን ዓላማ ነው እንደዛ የሚደረገው? ከርዕዮተ ዓለሙ ነው፣ ከአመለካከቱ ነው፣ ከውስጥ ፓርቲ ባህሪ ነው፣ ከታሪኩ ነው የሚለው ነገር ግን ምናልባት ይሄ ዘርዘር ያለ ጥናት የሚያስፈልገው ነው። ዝም ብዬ ደመነብሳዊ ድምዳሜ መድረስ አልፈለግኩም። የተከበራችሁ አድማጮች የተጀመረው ውይይት ይቀጥላል። አቶ ሰይፈ ኃይሉና አሉላ ከበድም አመሰግናለሁኝ።